የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን ሰላም እንደምናመሻችሁ የዛሬ ታህሳስ አምስት ሁለት ሺ አስራ አንድ ዓመተ ምህረት ምሽት ዝግጅቶቻችንን እናስተዋውቃችሁ በሙያሌ በተከሰተው የጸጥታ ችግር ብዙ ሰዎች መሞታቸውን እና መቁሰላቸውን የኦሮሚያ ክልል አስታወቀ ትናንት ማምሻውን የመከላከያ ኃይል አባላት ጸጥታ የሚያስከብሩ መስለው መንገድ ላይ የነበሩ ነዋሪዎቻችን ላይ ተኩሰው የሀገር ሽማግሌዎችን ጨምሮ ብዙ ሰው ጎድተውብናል። ይህቺ ከተማ እየተቃጠለች ነች፣ እኛም እየተጎዳን ነን። ዝርዝሩን በሙሉ ዘገባ እንመለስበታለን። በሌላ ዘገባ የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ይፋ አድርጓል። ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን። ቻይናና ሩሲያ ይገቡበታል። ዝርዝር ዘገባ ይዘናል። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን፣ ካአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። የሶማሊያ ፕሬዝዳንት መሐመድ አብዱል መሐመድ ፋርማጆ እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሞቃዶሾ ለሁለት ቀናት ያደረጉትን የምክክር ስብሰባ ዛሬ ማጠናቀቃቸውን በጋራ ያወጡት ጋዜጣዊ መግለጫ ያስረዳል። ሁለቱ ፕሬዝዳንቶች በቪላ ሶማሊያ ባደረጉት ውይይት የንግድ ልውውጦችን ጨምሮ በመዋለ ንዋይ ምደባና የሕዝብ ለሕዝብ ግንኙነቶችን የመሳሰሉ ታሪካዊ ግንኙነቶቻቸውን ለማጠናከር ተስማምተዋል። በአፍሪካ ቀንድ የጋራ ልማት እድገትና ብልጽግና ላይ ያተኮረ ትብብር ለመፍጠር ያላቸውን ቁርጠኝነትም ሁለቱ መሪዎች በድጋሚ አረጋግጠዋል። በሌላ ዜና ዩናይትድ ስቴትስ በዓለሙ ድርጅት የሰላም ጥበቃ ተልእኮ አፍሪካ ውስጥ የምትጫወተውን ሚና እየመረመረች ነው። ብሔራዊ የጸጥታ አማካሪው ጆን ቦልተንና የመከላከያ ሚኒስትሩ ጂም ማቲስ ዩናይትድ ስቴትስ አፍሪካ ውስጥ ያሏትን ወታደሮችና በሀገሪቱ የመደበችውን በጀት ወደ ሌላ አካባቢ ለማዞር እየመከሩ ነው ተብሏል። የብሔራዊ ጸጥታ አማካሪው ጆን ቦልተን ትላንት ያስተዳደሩን አዲስ የአፍሪካ ፖሊሲ ሲያስተዋውቁ ዩናይትድ ስቴትስ ከእንግዲህ በኋላ የማይረባ፣ ስኬታማ ያልሆነና ተጠያቂነት የሌለው ሲሉ ለገለጹት በአፍሪካ ለተባበሩት መንግስታት የሰላም ጥበቃ ተልዕኮ ድጋፍ አትሰጥም ብለዋል። በዓለም ዙሪያ ለተባበሩት መንግስታት የሰላም ጥበቃ ተልኮ ከፍተኛውን የገንዘብ መዋጮ የምትከፍለው ዩናይትድ ስቴትስ ናት። ለ2010 እስከ 2011 ዓ ም ለአንድ አመት ከተመደበው የ6.7 ቢሊዮን ዶላር በጀት አንድ ሶስተኛውን የምትሸፍነው ዩናይትድ ስቴትስ ናት። ቻይና ከአውሮፓውያኑ አመት 2019 የመጀመሪያ ቀን አንስቶ ለሚቀጥሉት ዘጠና ቀናት በ 126 ቢሊዮን ዶላርስ ከ ዩናይትድ ስቴትስ በምትገዛቸው ተሽከርካሪዎችና መለዋወጫዎች ላይ መለዋወጫዎች ላይ ቀረጥ አቆማሉ ብላለች። ሁለቱ የዓለማችን ሀያላን መንግስታት መሪዎች ፕሬዚዳንት ዢን ዩንፒንግና ዶናልድ ትራምፕ ከአስር ቀናት በፊት በመካከላቸው የተፈጠረውን የንግድ ንትርክ ለማቆም መስማማታቸው ይታወቃል። ሁለቱ መሪዎች ቀረጥ ለማንሳት የደረሱበት ስምምነት ጥሪያቸውን ተግባራዊ ለማድረግ ተጨባጭ እርምጃ ነው ብላለች ቤጂንግ። ድርድሮች እየተካሄዱ ባሉበት ወቅት ዩናይትድ ስቴትስ በቻይና ቁሳቁሶች ላይ ግብር ላለመጨመር መስማማቷን ፕሬዚዳንት ትራምፕ ቀደም ሲል መግለጻቸው ይታወሳል። ቀረጦችን ለማንሳት በቻይናና ዩናይትድ ስቴትስ መካከል ያሉ እቅዶች ከወጡ ወዲህ የዓለም ገበያ ሲዋዥቅ ከርሟል። ባለፈው ሳምንት ከአባቷ ጋር ከሜክሲኮ ወደ ዩናይትድ ስቴትስ ያለ ፈቃድ ስታቋርጥ በድንበር ጠባቂ ዘቦች ተይዛ የታሰረችው የሰባት ዓመት ህጻን ሕይወቷ ማለፉን የፌዴራል የፍልሰተኞች ጉዳይ ባለስልጣን አረጋገጡ። በዋሽንግተን ፖስት ጋዜጣ ዘገባ መሰረት ልጅቱ ሎርድስበርግ ኒው ሜክሲኮ ውስጥ ከተያዘችበት ከስምንት ሰዓት በኋላ ነው ለህልፈት የበቃችው። በውሃ ጥምና ድንጋጤ ሳቢያ ነው። የጓቲማላ ዜግነት ያላት ልጅ ከአንድ ሳምንት በፊት ትጓዝ የነበረው ከሌሎች 163 ሰዎች ጋር እንደነበርም ተዘግቧል። የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት እንደገለጸው ልጅቱ በድንበር ቃኞች እጅ በነበረችበት ወቅት በከባዱ የአንቀጠቅጣት እንደነበርና በመስሪያ ቤቱ የጤና ወኪል ምርመራ ሲደረግላትም የሰውነቷ ትኩሳት መጠን 41 ዲግሪ ሴልሽየስ ደርሶ ነበር። ወዲያው በአውሮፕላን ወደ ኤልፓሶ ቴክሳስ የተወሰደችው ህጻን 24 ሰዓት ባልሞላ ጊዜ ውስጥ የልብ ትርቷ ቆሞ ለህልፈት በቅታለች ተብሏል። አድማጮች ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን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 የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ እንግዲህ ወደ ተከታዩ ዘገባ ከማለፋችን በፊት አጠር ያለ ማብራሪያዎችን እናደርሳችሁ። ከሞያሌ ከተማ የሚገኙ ነዋሪዎችና የከተማው ከንቲባ ለአሜሪካ ድምፅ የናይሮቢ ዘጋቢያችን ገልሞ ዳዊት በሞያሌ ከተማ ስላሉ ግጭቶችና ግድያዎች ማብራሪያ ሰጥተውታል። ይህ የዛሬው ዘገባ ስላልደረሰልን ከገልሞ ዳዊት ያገኘነውን ነው መረጃ ነው አጠራጠር አድርገን ወደ እናንተ የምናደርሰው። እንግዲህ በከተማዋ የሚፈጸመው ጥቃት ዛሬም እንደቀጠለ ተናግረዋል። ትላንትና አስራ ሶስት ሰዎች ተገደሉ፣ በጣም ብዙ ሰዎች ደግሞ ቆስለዋል፣ የሚል ዘገባ ነበር ያደረሰን። ዛሬ ደግሞ አስር ሰዎች በተጨማሪ ተገድለዋል። የአካባቢው ነዋሪዎች ደግሞ የዚህ ጥቃት ፈጻሚዎች ከሶማሌ ክልል የመጡ ታጣቂዎች ናቸው፣ የመከላከያ ሰራዊት ያንን መከላከል አልቻለም፣ በተጨማሪም ደግሞ የመከላከያ ሰራዊት በኦሮሚያ ፖሊስ ላይ ጥቃት አድርሷል በሚል ይከሱታል። እንግዲህ በከተማው አሁንም ከሶማሌ ክልል የመጡ ታጣቂዎች ኦሮሚያ ክልል ላይ ጥቃት ሲፈጽሙ ነበረ። የኦሮሚያ ክልል ነዋሪዎች እንዲሁም የጸጥታ አካላት የመከላከል እርምጃ እየወሰዱ ያለ ነው። የመከላከያ ኃይል መጥቶ በኦሮሚያ ፖሊስ ላይ ጥቃት የፈጸመው ይህ የሆነው በኦሮሚያ ክልል ፖሊስ ጣቢያ አካባቢ ነው ብለዋል። በጥቃቱ አምስት ሰዎች ተገድለዋል ይላሉ። እንግዲህ እዚህ ፖሊስ ጣቢያው አካባቢ ከእነዚህ አንዱ ሾፌር ነው፤ የቀሩት ደግሞ የፖሊስ አባላት ናቸው። በተጨማሪም ደግሞ ቦሌ እየተባለ በሚጠራው አካባቢ የተገደሉ አሉ። ወደ አምስት ሰዎች ይሆናሉ። በተለያዩ ቦታዎች የተገደሉ ሰዎች በአጠቃላይ ድምራቸው አስራ አምስት ይሆናል ነው የሚሉት። እንግዲህ ከተገደሉት መካከል አንዱ የሞያሌ ዜሮ ለቀበሌ አስተዳዳሪ አቶ ዋቆ ሀለኬ የተባሉ ናቸው ብለዋል። አቶ ዋቄ ሲገደሉ ነበርኩኝ፣ አይንማኝ ነበርኩኝ ያሉት አንድ ነዋሪ በሞተር ሳይክል መንገድ ላይ ሲጓዝ እያለ ነው በተኩስ የተገደለው ብለዋል። ሌላው ለአሜሪካ ድምጽ አስተያየታቸውን የሰጡ በዛሬው ጥቃት የሞቱትን ሰዎች ማወቅ አስቸጋሪ እንደሆነ ገልጸዋል። ምክንያቱም ከተማው በተኩስ እየታመሰ ነው ነው የሚሉት። እንደዚሁም አንድ ሌላ አቶ ጅራታ የተባሉ አስተያየት ሰጪ አሁን ጦርነት ውስጥ ስላለን የሞቱን ሰዎችን ቁጥራቸውን አናውቅም የተኩስ ድምፅ ይሰማል ብለውታል። ለገልሞ ዳዊት እያነጋገራቸው ባለ ወቅት የሚሰማውን የተኩስ ድምፅ አሰምተውታል። ለሱም በዚህ አካባቢ ተኩሱ አሁንም ድረስ ቀጥሏል ብለዋል። ማምሻውን ነበር ያነጋገራቸው። የመከላከያ ኃይል መቶ ገብቶ ነበረ ነገር ግን ተኩሱ ሊቆም አልቻለም ብለዋል። በስፍራው የሚገኘው የመከላከያ ኃይል ከኢትዮጵ ሶማሌ ክልል መጥተው ጥቃት እየፈጸሙ ያሉት ታጣቂዎችን መቆጣጠርም አልቻለም ብለዋል። ቢሮቸው ውስጥ ተቀምጠው ሰው እየተገደለ መሆኑን ማየታቸውንም ተናግረዋል። የመከላከያ ኃይልም ከሶማሌ ክልል መጡ ያሏቸውን ታጣቂዎች ነው የሚደግፈው። በዛ አካባቢ ላይ ከባድ መሳሪያ ተተኩሷል። በዛ በከባድ መሳሪያ ነው ሰዎች እየተገደሉ ያሉት ብለዋል። እንግዲህ የሞያሌ ከተማ ነዋሪዎች በዛሬ የደረሰ ነው። በከተማ ውስጥ ባሉት ጥቃት የመኖሪያና የንግድ ቤቶች እንደወደሙ በከተማዋ የጤና አገልግሎት የሚሰጠው በሞያሌ ሆስፒታልም ሙሉ ለሙሉ አገልግሎት ማቆሙን ተናግረዋል። በጥቃቱ የተጎዱ ሰዎችም ያቤሎ በተባለው ሆስፒታል መወሰዳቸውንም አስረድተዋል። በሞያሌ ከተማ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ተወካይ አቶ አብዱባ ዋቆ ዶጎ ደግሞ መንግስት ተገቢውን እርምጃ ወስዶ ችግሩን ካልተቆጣጠረ ለነዋሪዎች የከፋ መዘዝ ይሆናል ሲሉም አሳስበዋል። የቦረና ዞን የጸጥታና ደህንነት ኃላፊው አቶ አብዱባ ኮንሶ ጥቃት እየፈጸሙ ያሉ ታጣቂዎች በኢትዮጵያ ሶማሊያ አቅጣጫ ያለውን ድንበር ክፍት በመሆኑ እንግዲህ ድንበር የሚሉት ወሰኑን ነው። በመሆኑ ታጣቂዎቹ በዚያ ገብተው ጉዳት በማድረስ ላይ መሆናቸውን ተናግረዋል። እንግዲህ አድማጮች በዚህ በሞያሌ አካባቢ ረዘም ላለ ጊዜ በተለይም ባለፉት ሶስት ዓመታት ከየኦሮሞ ተቃውሞ ጋር በተያያዘ የሶማሌ ክልል በተለይ ልዩ ፖሊስ የሚባለው ጥቃት እየፈጸመ ነው የሚል ከፍተኛ ቅሬታዎች ሲቀርቡ ነበረ። በወቅቱም የክልሉ የቀድሞ ፕሬዚዳንት አብዲ መሀመድ ወይም ደግሞ በቅጽል ስማቸው አብዲ ኢሌ ተብለው የሚጠሩት የቀድሞ ፕሬዚዳንት ተወቃሽ ነበሩ። አሁን በእስር ላይ ይገኛሉ። ያም በነበረበት እሳቸው በእስር ሂደት ላይ በነበሩበት ባለፉት ሶስት ወራት ውስጥ ይሄ ነገር የተቋረጠ መስሎ ነበረ። አሁን ትናንትና በጭናክሰን አካባቢ ያነጋገርናቸው ነዋሪዎች እንደሚሉት፣ የዛሬዎቹም ነዋሪዎች እንደሚሉት ይሄ ጥቃት እንደቀጠለ ነው። በከፍተኛ ሁኔታ ቀጥሏል ነው የሚሉት ከሶማሌ ክልል ለማነጋገር ሞክረን ነበረ፣ ትላንትና ሞክረን ነበር። ሪፖርተሮቻችን ትላንት ሙቅታር ጀማር ሞክሮ ነበር፣ ዛሬ ደግሞ ገልሞ ዳዊት ሞክሮ ነበረ፣ እንዳልተሳካላቸው ገልጸውልናል። እስቲ አድማጮች እነዚህን ጉዳዮች በትላንትና ዕለት የአሜሪካ ድምጽ የምሽቱ ሶስት ሰዓት ፕሮግራማችን ዘገባ አቅርቦበት ነበረ። እስቲ የዳዊትን ዘገባ እንመለስበት። ባለፈው ቅዳሜ ነበር ከክልል አምስት የመጡ ታጣቂዎች በሞያሌ የህዝብ ተሽከርካሪ ላይ ተኩሰው አንድ ሴት የገደሉት። ማክሰኞ ዕለትም በሞያሌ ዜሮ ዕለት ቀበሌ በደረሰው ተመሳሳይ ጥቃት አንድ ሰው ሞቶ አራት ደግሞ የመቁሰል አደጋ ደርሶባቸዋል። ትላንት ማክሰኞ ምሽት አሁንም በተከፈተ ተኩስ የ13 ሰዎች ህይወት ማለፉን የኦሮሚያ ክልል ኮሚኒኬሽን ቢሮ አስታውቋል። አንድ የከተማው ነዋሪ ስለ ግድያው ተጠይቀው ቀጣዩ መልሰዋል። ታጣቂዎች በከፈቱት ተኩስ ብዙ ሰው ተገድሏል። ብዙ ሰው ቆስሏል። ከተገደለው ሰው የሚበዛው በቦሌ ዜሮ ሁለት ቀበሌ ውስጥ የነበረ ነው። በአልሞ ተኳሾች ነው ብዙ ሰው የተገደለው። ከተገደሉት ውስጥ ሁለት ሴቶችና የኦሮሚያ ፖሊስ አባላትም ይገኙበታል። የሞያሌ ከተማ ነዋሪዎች በከተማዋ ሰፍረው የሚገኘው የኢትዮጵያ መከላከያ ኃይል በግድያው ተሳትፈዋል ይላሉ። አቹ ሙከሳ ማን ይሳኒ ጉቡ ጅረን ከሰፈራቸው ወጥተው ቤታቸው በታጣቂዎች እንዳይቃጠልባቸው ሲከላከሉ የነበሩ የሸዋ በር ነዋሪዎችን ገደሉ። ኮንሶ ዱባ ራጲስ፣ ቁሉ ሮባ፣ ከፈሬ ድቃ የተባሉ ግለሰቦችን ቤታቸው ፊት ለፊት ነው የገደሏቸው። ትእዛዝ ተሰጥቶናል ብለው ሰዎቻችንን ገድለው ታጣቂዎቻችንን ሥራ አስቁመው ለራሳቸው ወደ ካምፓቸው ተመልሰዋል እኛን ከታጣቂዎቹ መታደግ ትተው። አቶ አብዱባዲዳ በሞያሌ ወረዳ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ተወካይ ናቸው። በኢትዮጵያ መከላከያ ኃይል ተፈጽመዋል ስለተባለው ግድያ ተጠይቀው ቀጣዩን መልሰዋል። ማንጉቶኔ ገልገላ ሳቲ መክሪባት መሳጅድ ሴናኒ ጅራኒ ሚሳጅድ አባማለት ሽማግሌዎቹ የመክሪብ ሰዓት ስለነበረ መስጅድ ሄደው ነበረ ሊሰግዱ። የተገደሉት ሰዎች መስጅዱ አጠገብ ነበረ ቤታቸው። የመከላከያ ኃይል አባላት መጥተው በራፋቸው ላይ ገደሏቸው። እነኚህ ሰዎች ምንም መሳሪያ የላቸውም፣ ሰላማዊ ሰዎች ነበሩ። ነዋሪዎች ትላንት ከተገደሉት 13 ሰዎች ስድስቱ በመከላከያ ኃይል ሕይወታቸው እንዳለፈ፣ ሌሎች የተቀሩት ደግሞ በክልል አምስት ታጣቂዎች በተተኮሰ ጥይት መገደላቸውን ይናገራሉ። ከተገደሉት ሶስቱ ማለትም ኮንሶ ዱባ ሮባ ቀበሌና ኮረጴዝ ቁሉ የሀገር ሽማግሌዎች እንደሆኑ ነው የተነገረው። ዛሬም በከተማዋ የክልል አምስት ታጣቂዎች ጥቃት እየፈጸሙ መሆናቸው ታውቋል። ሊሊ የተባለች አንዲት የአምስት ልጆች እናት የሞያሌ ከተማ ነዋሪ ችግር ውስጥ ነው ትላለች። በጣም ሰው ተቸግሮ በቃ በጣም በተረብሿል። በቃ ከተማው ይኖራል ብለን አናስብም። አንድ ሰው የለም። ከተማው ሸሽቶ በቃ ከተማው ራሱ ባዶ ነው በቃ ልጆችንም እጃላያስን ባለቤትን መሄጋለን ስጃዳካ እዛ ጫካው ዝም ብለን እየሮጥ ነው እንጂ መኖሪያ ቦታ ራሱ የለንም። አምስት ልጆች አሉኝ ልጆች ጫካ ውስጥ ናቸው ያሉት። አሁን የት እንዳሉ ተበታትኖ አንድ ብቻ ነው በጃ ያለኝ። አራቱ ወሬ ወሬት እንዳሉ አላቅም። ባለቤቴ እዛ ወደ ውጊያ ውስጥ ነው ያለ፣ ወደ ሳት ውስጥ ነው ያለ። ቢኑር ቢይሞት አላቅም። እስካሁን ድረስ አላወኩም ከትላንት ጀምሮ። ሌላ ያናገርኳቸው የሰባት ልጆች እናት የሆኑት ወይዘሮ ዲቆ ደበሳን ነው ሶስት ልጆቻቸው ስለጠፉ እየፈለጓቸው መሆናቸውን ይናገራሉ። ከሰባቱ ልጆቼ ሦስት ብቻ ናቸው አሁን እኔ ጋ ያሉት። አራቱን ካየኋቸው ቆይቻለሁ። የት እንዳሉ ምንም የማውቀው ነገር የለም። ምን እንደማደርግ ግራ ገብቶኝ ነው ያለሁት። በጥቃቱ ከቤታቸው የተፈናቀሉት ለበርካታ ቀናት ውጭ ያለምንም እርዳታ እየተቸገሩ መሆናቸውንም አክለው ተናግረዋል። አቶ ፉጊጫ ደንጌ የሞያለ ከተማ ከንቲባ ናቸው። ትላንት በሞያሌ በተፈጸመው ጥቃት ከአስር በላይ ሰዎች መሞታቸውን አረጋግጠዋል። የመከላከያ ኃይል በግድያው እጁ ነበረበት ወይ ብዬ ለማጣራት ጠይቄያቸዋለሁ። ትናንት ማምሻውን የመከላከያ ኃይል አባላት ጸጥታ የሚያስከብሩ መስለው መንገድ ላይ የነበሩ ነዋሪዎቻችን ላይ ተኩሰው የሀገር ሽማግሌዎችን ጨምሮ ብዙ ሰው ጎድተውብናል። ይቺ ከተማ እየተቃጠለች ነች፣ እኛም እየተጎዳን ነን። አቶ ፉግቻ ደንጌ በከተማዋ ያለው የመከላከያ ኃይል ኃላፊነቱን እየተወጣ እንዳልሆንም ተናግረዋል። በከተማዋ ሰላም እንዲሰፍን በነዋሪዎች በሞያሌ ሰፍሮ ባለው የመከላከያ ኃይልና በከተማዋ አመራር መካከል ምክክር አለ ወይ ተብሎ ተጠይቀው አቶ ፉግቻ ቀጣውን መልሰዋል። አንዳንዴ ስልክ ደውለው ይነግሩናል። በአካልም መጥተው ይነግሩናል። ከዚያ ውጭ እርምጃ ልንወስድ ነው ብለው የነገሩን ምንም ነገር የለም። ለምሳሌ ስለ ትናንቱን እርምጃ ምንም መረጃ የለንም። በራሳቸው ውሳኔ ነው ሰዎቻችን ላይ ጥቃት ያደረሱት። አቶ ፉግቻ በሞየ ላይ ያለው ሆስፒታል በጸጥታ ችግር ዛሬ ሥራውንም ማቆሙን አክለው ተናግረዋል። የኦሮሚያ ኮሚኒኬሽን ቢሮ በመግለጫው የክልሉ አደጋና መከላከል ቢሮ ለተጎጆቹ እርዳታ ለማድረስ እየሰራ መሆኑን ገልጸዋል። በሞያሌ የተከሰተውን የጸጥታ ችግር ለመፍታት የሁለቱ ክልሎች አመራር እየሰሩ መሆናቸውን በቅርቡ በይፋ ተናግረው ነበር። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ። ኤልሞ ዳዊትን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። የትራምፕ አስተዳደር በአፍሪካ ላይ የቀየሰውን አዲስ ፖሊሲ ዛሬ ይፋ አድርጓል። የፖሊሲውን ሀሳቦች ትላንት ዋሽንግተን ዲሲ ላይ ይፋ ያደረጉት የፕሬዚዳንቱ የብሔራዊ ጸጥታ ጉዳዮች አማካሪ ጆን ቦልተን ናቸው። አዳነች ፍሳሐዬ ዝርዝሩን ይዛለች። ጆን ቦልተን ስለ አዲሱ ስትራቴጂ ሲያስታውቁ ከአፍሪካ ጋር የሚኖረው የንግድና የኮሜርስ ግንኙነት አሜሪካንና የአፍሪካ ሀገሮችን የሚጠቅም መሆን አለበት ብለዋል። ዩናይትድ ስቴትስ ሳትለይ እርዳታ ማቅረብ አትቀጥልም። ስኬትና ተጠያቂነት የሌላቸውን የተባበሩት መንግሥታት ድርጅት የሰላም ጥበቃ ተልእኮዎችን መርዳቱን ታቆማለች ሲሉ ግልጽ አድርገዋል። የዩናይትድ ስቴትስ ረዲኤት በቁልፍ ሀገሮችና በተወሰኑ ስትራቴጂያዊ ዓላማዎች ላይ ያተኩራል። አሜሪካ ለአፍሪቃ የምትሰጠው እርዳታ የዩናይትድ ስቴትስን ጥቅም በሚያራምድ መልኩና የአፍሪቃ ሀገሮች ራሳቸውን እንዲችሉ የሚረዳ ይሆናል ብለዋል። ቦልተን በአፍሪቃ በአስር ቢሊዮኖች ዶላር ስላፈሰሰችው ቻይናም ተናግረዋል። ቻይና የአፍሪካ ሀገሮችን የፍላጎቷና የጥያቄዎቿ እስረኞች ለማድረግ በብዙ እዳ መተብተብንና ግልጽ ያልሆኑ ስምምነቶችን ተጠቅማለች ሲሉ ተችተዋል። ለምሳሌ የቻይና ተቋማት በዛምቢያና በጅቡቲ የመንግሥት ይዞታ የሆነውን የመብራት ኃይል ኩባንያንና ወሳኝ ወደብን ልይዙ ነው ብለዋል ቦልተን። ጆን ቦልተን አያይዘውም ዩናይትድ ስቴትስ ኪሳቸው ለመክተትና ዘግናኝ የሰብአዊ መብት ረገጣ ለመፈጸም የሚጠቀሙበት ሙሰኛ ባለሥልጣናት ገንዘብ አትሰጥም ሲሉ አስገንዝበዋል። አሜሪካ ለደቡብ ሱዳን የምትሰጠው ረድኤት በሀገሪቱ የሚካሄደውን የእርስ በርስ ጦርነት የማያራዝም መሆኑን ለማረጋገጥ እያጠናች መሆኗን ገልጸዋል። ዩናይትድ ስቴትስ አፍሪቃ ውስጥ የሚካሄደውን ጸረ እስላማዊ መንግስት ነኝ የሚለው ቡድን ጸረ አልቃይዳና ግብረ አበሮቻቸው ትግል መደገፉን እንደምትቀጥል ጆን ቦልተን ሳይገልጹ አላለፉም። ይህ መግለጫ ከመውጣቱ በፊት የአሜሪካ አስተዳደር ባለሥልጣኖችና ተንታኞች አመለካከታቸውን ገልጸው ነበር። ዩናይትድ ስቴትስ ከአፍሪቃ አጋሮች ጋር ያላትን ግንኙነት ስትቀንስ ውጤቱ ምን እንደሚሆን ግልጽ ነው ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ ሊቀመንበር ኤድ ሮይስ ዩናይትድ ስቴትስ ግንኙነቷን ስትቀንስ ምን እንደሚሆን እናውቃለን፣ ቻይናና ሩሲያ ይገቡበታል። የዩናይትድ ስቴትስ የምክር ቤት አባላት ትላንት ቻይና በአፍሪቃ ባላት ፖሊሲ ላይ ሲያተኩሩ ታይተዋል። የስቲምሰን ማዕከሉ ያንሰን ቻይና ለአፍሪካ ሰላምና መረጋጋት አስተዋጽኦ የምታደርግ መስላ እየቀረበች ነው። በአፍሪካ ላይ ያላትን ወታደራዊ ሕልውና እየተገበረችና እያስፋፋች ባለችበት በአሁኑ ወቅት ራሷን ኃላፊነት የሚሰማት ባለድርሻ ታስመስላለች። በስትራቴጂና በዓለም አቀፍ ማዕከል የሚሰሩት ተንታኝ ጄድ ዲቨርማን በአዲሱ ስትራቴጂ ማየት ስለሚፈልጉት ነገር ገልጸዋል። ቻይናን ለመቋቋም ሰፋ አድርጎ ማሰብ ያስፈልጋል። በተለይም ከአፍሪካውያን ጋር አብሮ መስራት እንጂ ለማዘዝ መሞከር የለበትም። ስጋታቸውን በማጤን ስለ ቻይና ዕዳና ጠቃሚ ስላልሆኑ ተግባሯ ማስረዳት ያስፈልጋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣኖች አሜሪካ ከምታደርገው ጸረ አሸባሪነት ጥረት ሌላ የኢኮኖሚ ግንኙነቷን ከፍ እንድታደርግ ጠይቀዋል። አምባሳደር ቲቦርናዥ ከሰሃራ በመለስ ካሉት አንድ የአፍሪካ አገር ነጻ የንግድ ስምምነት ማድረግ እንፈልጋለን። ይህ የምናደርገው ሞዴል የነጻ ገበያ ስምምነትን ለመሞከር ነው። አንዳንድ ዲሞክራቶች የምክር ቤት አባላት ፕሬዚደንት ትራምፕ በአንዳንድ የአፍሪቃ ሀገሮች ላይ አሉ የተባለው ጸያፍ አነጋገር በዲፕሎማሲው ላይ ተጽዕኖ አሳድሮ ይሆን ሲሉ ጠይቀዋል። አምባሳደር ቲቦርናዥ ችግር ገጥሞኝ አያውቅም፣ ከአይሮፕላን ስወጣ። ምክንያቱም አሜሪካ በአጠቃላይ ስለምታደርጋቸው ጥሩ ነገሮች አወራለሁ፣ ስለ አፍሪካም እናገራለሁ። ዩናይትድ ስቴትስ ለአፍሪቃ የምታቀርበው እርዳታ ባጀትም በጣም ቀንሷል። ዲሞክራቶች ታዲያ የተሳሳተ መልእክት ያስተላልፋል ይላሉ። ዲሞክራቱ የምክር ቤት አባል ጀሪ ኮነሌይ እንዴት ነው ይህን የምታስረዱት? የምትወክሉት አስተዳደር ለአፍሪካ የሚመድበውን በጀት አምና በ37 ከመቶ እና በ33 ከመቶ ሲቀንስ እንዴት ትገልጹታላችሁ? የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎቱ ራምዚ ደይ በበኩላቸው We are laser focused on ensuring that taxpayers... The the there is strong bipartisan support for well resourced. There is ጠንካራ የሆነ የጋራ ድጋፍ አለ። ይህ አባባልም አዲሱ የፕሬዚደንት ትራምፕ ስትራቴጂ ሊያከራክር እንደሚችል ያመለክታል። to mm -hmm. Shadu ko yuto se wa na የመጀመሪያ ሲል የተጫወተውን ዘፈን ነበር ያስደመጥናችሁ። ወደ መጨረሻው የዛሬው ዘገባችን እናልፋለን። ባለፉት አስራ ስድስት ዓመታት በኢትዮጵያ ከድህነት ወለል በታች የሚኖሩ ዜጎች ቁጥር የቀነሰ ቢሆንም በደሃውና በባለጸጋው መካከል የነበረው ልዩነት ግን መስፋቱን አንድ ጥናት አስታወቀ። የጥናቱ ዘገባ የሁለተኛ ደረጃ ትምህርት ጥራትም ዝቅተኛ መሆኑን አመልክቷል። የሀገሪቱ የኢንዱስትሪ ዘርፍ መስፋፋት አላማ ሰብአዊ ልማትን ማዕከላዊ ያደረገ እንዲሆንም የጥናቱ ምክረ ሀሳብ አቅርቧል። እንግዲህ መለስካቸው አማሀ ተከታዩን ዘገባ ልኮልናል። በተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የ2018 የኢትዮጵያ ሰብአዊ ልማት ዘገባ ይፋ ያደረገው የሰውን ልጅ የሚያገለግል የኢንዱስትሪ ልማት በእንግሊዝኛው ኢንዱስትሪላይዜሽን ዊዝ ሁማን ፌስ በሚል ርዕስ ስር ነው። በድርጅቱ የእንግሊዝኛ ስሙ አሕጽሮት ዩኤንዲፒ ያሰናዳው ይህ የኢትዮጵያ የ2018 ብሔራዊ ሰብአዊ ልማት ዘገባ የሚያቀርበው ዋና ክርክር ቀጣይነት ያለው ውጤት ለማግኘት በሀገሪቱ የኢንዱስትሪ እድገትና ልማት የሰብአዊ ልማትን ዋነኛ ግቡ ማድረግ አለበት የሚለው። ይህ ሰብአዊ ልማት ደግሞ ሁሉን አቀፍና አረንጓዴ ልማትን የተከተለ የሥራ ዕድሎችን ለዜጎች የሚፈጥር የፆታ እኩልነትን መሠረት ያደረገና አካባቢን ከተለያዩ ብክለቶችና መሸርሸር የሚጠብቅ መሆን አለበት ይላል። የብሔራዊ ሰብአዊ ልማት ዘገባ እንደሚያመለክተው ከሆነ ላለፉት ዐሥራ አምስት ዓመታት ኢትዮጵያ ጠንካራና ተከታታይ የኢኮኖሚ እድገት አስመዝግባለች። ከዚሁ ጋር ተያይዞም ከዛሬ 18 ዓመት በፊት ከድህነት ወለል በታች ይኖሩ የነበሩ ኢትዮጵያውያን ቁጥር ከጠቅላላው የሕዝብ ብዛት 44.2 በመቶ የነበረ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2016 ይህ ቁጥር ወደ 23.5 በመቶ ወርዷል ይላል። ይሁንና ይላል ዘገባው፣ ይሁንና በዳው ሕዝብና በባለጸጋው መሃል የሚታየው ልዩነት ጨምረዋል። በተለይ በከተሞች ይህ ልዩነት በእጅጉ ጉልህ ነው። ይህ ዘገባ በኢትዮጵያ የሁለተኛ ደረጃ ትምህርት ቤቶች የሚስተዋለውን የትምህርት ጥራት ዝቅተኛነትም አጉልቶ አውጥቷል። በሙያና በጥበብ ተቋማት የሚታዩትን የጥራት ተግዳሮቶችን ጨምሮ በማውሳት ይህ ጉድለት ኢትዮጵያ የኢንዱስትሪ ልማት እቅዷን ለማሟላት የሚያስፈልጋት ክህሎት ያለው የሰው ኃይል በማግኘት ረገድ ትልቅ ፈተና እንደሚሆንባት ይጠቁማል። በኢትዮጵያ የመንግሥታቱ ድርጅት የልማት መርሃ ግብር ተወካይ ሚስተር አኒያስ ቹባ የብሔራዊው ሰብአዊ ልማት ሪፖርት ለሀገሪቱ የሚያበረክተውንም አመላክተዋል። እምነቴና ተስፋዬ ይህ የተለየ ዘገባ በፖሊሲ ዙሪያ ውይይትና ሙግት ቀሰቅሳል የሚል ነው። እናም የኢንዱስትሪ ዘርፉን የማስፋፋት ፍጥነት የኢኮኖሚውን መዋቅር በመለወጥ ረገድ በሰው ልጅ እድገት ላይ አሉታዊ ውጤት በሚያስከትል መንገድ እንዲሄድ ትርጉም ያለው ተዋጽኦ እንዲካሄድ ያግዛል። ሀገራዊውን የሰብአዊ ልማት ዘገባ ከሚስተር አኒያስ ቹማ ጋር አብረው ይፋ ያደረጉት የሀገሪቱ የፕላንና ልማት ኮሚሽን ኮሚሽነር ዶክተር ፍጹም አሰፋም ዘገባው በእጅጉ በሚፈልግበት ወቅት መምጣቱን ይናገራሉ። የሪፖርት ካምስ አት አ ቨሪ ኦፖርቹን ታይም። ይህ ዘገባ የደረሰው በጣም አመቺ በሆነበት ወቅት ነው። እንደምታውቁት ሁሉ በእጅጉ ፈጣን የሆነ ፖለቲካዊ ለውጥ በኢትዮጵያ እየተካሄደ ነው። ይህ ለውጥ ደግሞ ለአገሪቱ ፈጣን ዲሞክራሲያዊ ስርዓት ግንባታ ብቻ ሳይሆን ኢኮኖሚዋንም ልማቷንም ለማፋጠን የምስራች ነው። የዘገባው ዋና ዋና ይዘቶች ዘርዘር ተደርገው ከቀረቡ በኋላ የተለያዩ ሙያዊ እና ቴክኒካዊ ጥያቄዎች ተነስተው ውይይት ተካሂዶባቸዋል። አንዳንድ አስተያየት የሰጡ ባለሙያዎችም ጥናቱ መሠረት ያደረገው ቀደም ባሉ አሕዛዊ መረጃዎች መሆኑ የጥናቱ አንድ ደካማ ጎን እንደሆነ ጠቁመዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። I get it working in the crowd. የዛሬው የጋቢና ቪዮኤ ጉዞአችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሃሬክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዞችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። kun radio sagali amerikati